በኢህአዴግና አጋሩ ተቃዋሚ ፓርቲዎች ባሏቸው መካከል በሚካሄድ ድርድር የሚደረስባቸው ድምዳሜዎች ህገ መንግስታዊ ድንጋጌዎችን ማሻሻል ቢያስፈልግ እንኳን ያን ለማድረግ ቁርጠኝነት እንዳለው ጠቅላይ ሚኒስትሩ አቶ ኃይለማርያም ለፓርላማ አስታውቀዋል። ዲሞክራሲያዊ ምህዳሩን ለማስፋት የህዝብ ከፍተኛ ተሳትፎ መድረኮችን ማበረታታት ከመንግስት እንደሚጠበቅም ተናግረዋል። በአስቸኳይ ጊዜ አዋጁ የተጣሉ አንዳንድ ማዕቀቦች በቅርቡ ሊነሱ እንደሚችሉም ነው የጠቆሙት። መለስካቸው ነው ይህንን የዘገበልን ከአዲስ አበባ። የኢትዮጵያው ፓርላማ ዛሬ ከቀትር በኋላ ባካሄደው ሁለተኛው የጉባኤ ክፍል ላይ ከፓርላማው አባላት መካከል አንዳንዶቹ የሀገሪቱ ፕሬዚዳንት ቀደም ሲል ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ መደበኛ ስብሰባ ባደረጉት የፖሊሲ ንግግር ላይ ተመስርተው ላቀረቧቸው ጥያቄዎች ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምላሽ ሰጥተዋል። ከጥያቄዎቹ መካከልም የሕዝብ ምክር ቤቶች የተለያዩ ድምፆች የሚሰሙባቸውና የሚፎካከሩባቸው መድረኮች እንዲሆኑ የምርጫ ሕጉን እስከ ማሻሻል ድረስ ማስተካከያ እንደሚደረግ የሚገልጸውን የፕሬዚዳንቱን ንግግር በመጥቀስ ያለፉትን ምርጫዎች ዴሞክራሲያዊነት ጠይቀዋል። ይህን ለውጥ ለማድረግ ያስፈለገበትን ዋነኛ ምክንያት ምን እንደሆነ የአብላጫ ድምፅና የተመጣጣኝ የውክልና ድምፅ ስርዓቶችን ያጣመረ የምርጫ ስርዓት ምን ማለት እንደሆነ ዝርዝር ጥያቄዎች አቅርበዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመልሳቸው ያተኮሩት እስከዛሬ የተካሄዱት ምርጫዎች ዴሞክራሲያዊነታቸውን በማረጋገጥ ሲሆን ይህ የገዢው ፓርቲ ወይም የሌላ ወገን ጥፋት እንዳልሆነ ለማስረዳት ሞክረዋል። ይሁንና አገሪቱ የምትከተለው የአብላጫ ድምፅ ስርዓት ከነባራዊ ሁኔታ ጋር እንደማይጣጣም አመልክተው የሁለቱ የምርጫ ስርዓቶችን ያዳቀለ ስርዓት መፍጠር እንደሚያስፈልግ በጥናት መረጋገጡን አውስተዋል። ይሁንና ይህ በኢህአዴግ ብቻ ሊወሰን እንደማይችል ገልጸው በዚህ ጉዳይ ላይ ያገባኛል የሚሉ ኃይሎችን በማሰባሰብ ከሚመለከታቸው ሕጋዊ ተቃዋሚ የፖለቲካ ፓርቲዎች ጋር በመደራደር እንደሚወሰን ገልጸዋል። ኢህአዲግ ለዚህ ቁርጠኝነት እንዳለውም ተናግረዋል። በዚህ ድርድር ላይ የሚደረስበት ድምዳሜ ላይ ተመስርተን ማስተካከያ ማድረግ ያለብን ህጎችም ሆነ አስፈላጊ ሆኖ ከተገኘና ይሄ ድርድር የሚደርስበት ውጤት ህገ መንግስታችንን ማሻሻል አስፈላጊ ሆኖ ከተገኘም ይህንኑ ማሻሻያ አቅማማት በመውሰድ የዲሞክራሲ ምህዳሩን የማስፋትና ህዝባችን ውክልናው እኛ ራሳችን ታግለን ያመጣንለት የዲሞክራሲ ጉዳይ እንደመሆኑ መጠን ለዚህ ባለን ጽኑ እምነትና እንደዚሁም ደግሞ ቁርጠኝነት ላይ ተመስርተን የምናካሂደው ጉዳይ ይሆናል። ስለዚህ ይሄ አንዱ የመደራደሪያ ጉዳይ ተደርጎ መወሰድ ያለበት ይሆናል። ጠቅላይ ሚኒስትሩ የሀገሪቱን የፖለቲካ ምህዳር በማስፋት ረገድ የሚያሉት ዘወትር የሚሰማ አይነት አይደለም። ባለፉት ሳምንታት በጽህፈት ቤታቸው ያጋጠማቸውን የመረጃ ፍሰትም ለምክር ቤቱ አካፍለዋል በእርሳቸው ቃል መሰረት እጅግ ብዙ በሀገሪቱ ምሁራን የተጻፉ ደብዳቤዎች ደርሰዋል የደብዳቤዎቹ ይዘትም ባጭሩ በሀገራቸው ዘርፈ ብዙ የእድገትና የልማት አቅጣጫዎች የመሳተፍ ጥያቄዎች እንደሆኑ ጠቅላይ ሚኒስትሩ ጠቁመው ይህን ብለው ነበረ ህዝቡ ከፖለቲካ ፓርቲዎችም ውጭ በተለያዩ የሙያ ማህበራት የምሁራን አደረጃጀቶች የፆታ አደረጃጀቶች በተለያየ መንገድ መሳተፍ የሚፈልግበት ደረጃ ላይ እንገኛለን። ስለዚህ ይሄንን የበለጠ ማስፋት የተደራጀ እንቅስቃሴ እንዲሆን የማድረግ ጉዳይ ከመንግስት የሚጠበቅ ይሆናል። እናም በጥልቀት የመታደስ እንቅስቃሴያችንን ስንጀምር በዚህ ዙሪያ በተለይም በጸረ ዴሞክራሲያዊ አያያዞች ጋራ ተያይዞ ያሉ ተግዳሮቶቻችንን ሳናቅማማ ማስተካከል የሚገባን ይሆናል። ከፓርላማ አባላቱ መካከል አንዳንዶቹ በሀገሪቱ የተከሰቱ ሁከቶችና ግጭቶች ያሏቸውን ኩነቶች በማባባስና የተጀመሩ ትላልቅ ፕሮጀክት ግንባታ ለማደናቀፍ የውጭ ኃይሎችና ጽንፈኛ ዲያስፖራዎች ብለው የጠሯቸው አካላት በተለይ በግብጽ ውስጥ ያካሄዳሉ ያሏቸውን አፍራሽ እንቅስቃሴዎች በመጠቆም በዲፕሎማሲው መስክ ምን እርምጃ እየተወሰደ እንደሆነ ጠይቀዋል። ጠቅላይ ሚኒስትር ኃይለማርያም መንግስት የእነዚህን ኃይሎች ተግባር ለማስቆም ተገቢም እርምጃ እየወሰደ መሆኑን ገልጸው ትኩረቱ ግን በሀገር ውስጥ መሆን እንዳለበት ነበር አጥብቆ የተናገሩት። እኛ ዋናው ትኩረታችን አገር ውስጥ ያሉ ችግሮችን በመፍታት ዙሪያ ላይ ማተኮር እንዳለብን ዋናው ስራችንም መሆን ያለበት ይሄው እንደሆነ የተሰማራ ነው። ህዝቡን ለማገልገል ለህዝቡ ልማት፣ ዴሞክራሲና ሰላም እንዲሰፍን ለማድረግ ቆርጠን ተነስተን እየታገልን ያለን እንደመሆናችን መጠን ይሄ በዚህ ዙሪያ የሚታዩ ጉድለቶችን ለመቅረፍ መንቀሳቀስ ነው ዋና ስራችን መሆን ያለበት። እነዚህ አካላት በተለመደው መንገድ የኢፌድሪ መንግስት እኩይ ተግባራቸውን ለመቀነስ በሂደትም ለማጥፋት የሚሰራ ይሆናል። እነዚህ የተጠቀሙት ተቀጣጣይ መሳሪያ ወይም ተቀጣጣይ የሆነ ነገር በአገራችን ውስጥ ስላለ ብቻ አሁን በመላ ሀገሪቱ ታወጀውን የአስቸኳይ ጊዜዎች ውጤት የጠየቀ ሀሳብም በፓርላማው አባላት ተነስቶ ነበረ። ጠቅላይ ሚኒስትሩ አዋጁ ከታወጀበት ከ22 ቀናት ወዲህ ከሁከት ጋር በተያያዘ የሰው ህይወት አለመጥፋቱ በግል የልማት ተቋማት ላይ ይደርስ የነበረው ውድመት መቆሙንና በመንግስት መሠረተ ልማት አውታሮች ላይ ሲፈጸም እንደነበረ የገለጹት ውድመት መቆሙን የአዋጁ መልካም ውጤት እንደሆነ አስረድተዋል። ስለሆነም አንዳንድ ማዕቀቦች በቅርቡ እንደሚነሱ ፍንጭ ሰጥተዋል። በዚህ መሠረት ለምሳሌ አሁን በደረስንበት ደረጃ የዲፕሎማቲክ ኮሚኒቲ አባላት አርባ ኪሎ ሜትር ከዛ ውጭ ሲወጡ ፈቃድ አስፈቅዶ እንዲወጡ የሚደነግግ እገዳ አለ። አሁን በምናይበት ጊዜ ቱሪስቶችም ሆነ የውጭ ዜጎች በሀገራችን ያላንዳች ችግር መንቀሳቀስ የሚችሉበት ደረጃ ላይ አድርሰናል የሚል እምነት አለን። ስለዚህ ይሄ እገዳ በቅርቡ መነሳት አለበት ብለን እናምናለን። በተመሳሳይ መንገድ እንደዚሁ እየተሻሻሉ የሚሄዱ መመሪያዎች ይኖራሉ ማለት ነው። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከቀረቡት ጥያቄዎች መካከል በአንዳንድ ሀገሮች በሚገኙ የኢትዮጵያ ኤምባሲዎች በትውልደ ኢትዮጵያውያን ወይም በጽንፈኛ ኢትዮጵያውያን ስደተኞች ባሏቸው ኃይሎች መደፈራቸውንና መንግስት የወሰደውን እርምጃ እንዲያስረዱ ነበረ። በዩናይትድ ስቴትስ፣ በዩናይትድ ኪንግደም እንዲሁም በስዊድን በሚገኙ ኤምባሲዎች የተባሉት ድፍረቶች መፈጸማቸውን ያስታወቁት ጠቅላይ ሚኒስትር ኃይለማርያም የተወሰደውን እርምጃ ለምክር ቤቱ አስታውቀዋል። አገራቱ ግን እኛ እዚህ እንደምንጠብቃቸው አውቀው የእኛም ኤምባሲዎች በአገሮቻቸው እንዲጠበቁ የማድረግ ግዴታ እንዳለባቸው ነግረናቸዋል። ይሄንን ማድረግ ባይችሉ ግን እኛም እዚህ ኤምባሲዎቻቸውን ለመጠበቅ የምንቸገር መሆናችንን ገልጸንላቸዋል። ስለዚህ ይሄ ጉዳይ ትልቅ ትኩረት ሊሰጠው ይገባል የሚል አስተያየት አቅርበናል። እርግጠኛ ነኝ እነዚህ ሀገሮች ኃላፊነት ወስደው ይሄን ነገር በህጋቸው መሰረት ኤምባሲዎቻችን እንዲጠበቁ ያደርጋሉ የሚል እምነት አለኝ። ጠቅላይ ሚኒስትሩ ስለ ሀገሪቱ ልማት፣ እንዲሁም በኢትዮጵያ ስለሚገኙ ስደተኞች አያያዝ፣ ስለ ህገወጥ የጦር መሳሪያ ዝውውር እንዲሁም በሌሎች ጥያቄዎች ላይ ማብራሪያ ሰጥተው በፕሬዚዳንቱ የፖሊሲ ንግግር የመንግስትን አቋም በማዳመጥ ፓርላማው በሙሉ ድምፅ አጽድቆታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ